ዓለም አቀፍ የተራዶ ድርጅት ኢትዮጵያ ውስጥ ያለውን ሰብዓዊ ቀውስ በሚዛናዊነት እንዲመለከቱ ምሁራን አሳሰቡ። በድርጅቱ እየተስተዋሉ ያሉት ነው ያሉት አድሏዊነት ችግሮችን ከማባባስ ያለፈ ኢትዮጵያን ከገባችበት ፈተና የሚታደጋት አይደለም ብለዋል ምሁራኑ። መስፍን አራጌ ዝርዝራለው በወልዲያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አለሙ አራጌና በወሎ ዩኒቨርሲቲ የህግ ትምህርት ክፍል ባልደረባው ደጀኔ ማነ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስረዱት ላለፉት ሶስት አመታት ኢትዮጵያ ውስጥ አፋጣኝ ድጋፍና ትኩረት የሚያስፈልጋቸው ሰብአዊ ቀውሶች ተፈጥረዋል ይላሉ። በተከታታይ በዚህ ሶስት አመት ውስጥ ኢትዮጵያ ውስጥ ከጫፍ እስከ ጫፍ የተካሄዱ የሰብአዊ ቀውሶችን፣ የሰብአዊ መብት ጥሰቶችን ማየት እንችላለን። በጣም ብዙ የውስጥ ተፈናቃዮች ያሉበት ብዙ ሰብአዊ ከብት ቀውሶች እየተከናወኑበት አሁንም እንኳን ወደ ቤታቸው መመለስ ያልቻሉ ዜጎች ያሉበት ቁጥራቸው እንኳን በስርዓት የሚዘግብ የሚያደራጅ የሚጮህላቸው ማንም የሌለ ብዙ ኢትዮጵያውያን ዛሬ ብቻ ሳይሆን በዚህ ሶስት አመት ውስጥ እንደተመለከትን ግልጽ ነው። ብዙ እየተጠየቀ ያለው ትግራይ ክልል ስላለው የሰብአዊ ቀውስ ነው። አሁን ግን ህወሀት እያደረገ ባለው ጦርነት እና መስፋፋት አንድ ዞን ሊሆን የሚችል ህዝብ ተፈናቅሏል። በዚህ ጦርነት ምክንያት አማራ ክልል አፋርም ላይ አለ። ስለዚህ እነዚህ የተፈናቀሉ ሰዎች በእርዳታ እንደሚያስፈልጋቸው ሰዎች እዚህም ጋር ያስፈልጋል። እዚህ ጋር ለመፈናቀሉ ምክንያት የሆኑት የህወሀት ኃይል በሚያደርገው መስፋፋት በሚያደርገው ጦርነት ምክንያት ነው ብሎ በሚዲያዎች በኩልም እንደገና በእነዚህ የዓለም አቀፍ ተቋማት በኩልም አስፈላጊውን ትኩረት ሊሰጥ ይገባል። አሁንም ቢሆን በየትኛውም የሀገሪቱ አካባቢ ኢቨን እነ ጄኔራል ጻድቃን ከፈተን ባሉት ጥቃት እንኳን ብዙ ዜጎች በአፋርና በአማራ ክልል አካባቢ ልብ ፍቃያቸውን ለቀው ተሰደው አስቸኳይ የምግብ እርዳታ የሚሹ ቢሆንም እውነታው ግን ያሉበትን ሁኔታ እውቅና እንኳን አልሰጡም። ብዙ የተራዱ ድርጅቶች በተለይ አሁን ለትግራይ ክልል እየተንቀሳቀሱ ያሉትን ስናይ በተለምዶ እንጀራ ልጅና የእናት ልጅ የሚባል አይነት እንቅስቃሴ ነው ያሉት የህወሀት ቃል አቀባይ ጌታቸው ረዳና ጄኔራል ጻድቃን ገብረ ትንሳኤ ከውጭ ሀገራት መገናኛ ብዙሀን ጋር በነበራቸው ቆይታ ፍትሀዊ ተፈጥሯዊ ድንበራችንን የማስመለስና የሰብአዊ እርዳታ መተላለፊያዎች እንዲከፈቱ ጫና ለመፍጠር ሲሉ የገለጹትን ወታደራዊ ጥቃት መሰንዘራቸው ቸው ይታወሳል። እንደ አዲስ በሀገረሸው ወታደራዊ ግጭት በቅርቡ ከራያ ቆቦ፣ ሰቆጣ በርገሌና ና አፋር ፈንቲ ረሱ አካባቢዎች በመቶ ሺዎች የሚገመቱ ነዋሪዎች ና አርብቶ አደሮች ተፈናቅለው አስቸኳይ ምግብ ድጋፍ እንደሚያስፈልጋቸው የአካባቢዎቹ አመራሮችም ሆኑ ተፈናቃዮች ለአሜሪካ ድምጽ ሬዲዮ መግለጻቸው ይታወሳል። የተራድኦ ተቋማቱ ከሰብአዊ ድጋፍ ይልቅ ፖለቲካዊ አጀንዳ ያላቸው የሚመስሉ ተግባራትን ከውነዋል የሚል ሚዛን አላቸው። አለሙ አራጌ አሁን ላይ የምናየው ሰብአዊነት ጉዳይ ሳይሆን የሚያገናኛ ያላቸው የፖለቲካ ፍላጎት ጉዳይ ነው። እያገናኘ ያለው ሰብአዊ እርዳታ ሳይሆን መቀረኝ እየሄደ ያለው የፖለቲካ ድጋፍ ነው እየሄደ ያለው ይህን ስልሰባዊ ድጋፍ አይሹም እዛ አካባቢ ያሉ ዜጎች ማለት ሳይሆን ግን ንጽጽሩን ስትመለከተው እና አጠቃላይ ያለውን የፖለቲካ ሁኔታ ስታየው ይበልጡ ትልቁ ነገር የፖለቲካ ድጋፍ ነው የፖለቲካ አሰራር ነው የሚለው ያመዝናል። የተራድኦ ድርጅቶቹ የተዛባ ሚዛን ኢትዮጵያና ኢትዮጵያውያን የተጋረጠባቸውን ችግር የሚፈታ ሳይሆን የሚያባብስ ነው ብለዋል። የወሎ ዩኒቨርሲቲ ደጀኔ ማነው በበኩላቸው በአንድ ሀገር ግዛት ውስጥ ያሉ ህዝቦችን ለአንደኛው ተቆርቋሪ፣ ለአንደኛው ደግሞ ደንታቢስ ሆኖ መቅረብ የኢትዮጵያን ችግር ከማባባስ ውጭ አዎንታዊ የሆነ ነገር ሊኖረው አይችልም። እና ሁሉንም በልኩ ሁሉንም በሚዛኑ ማየት፣ መፈተሽ እና ማስተናገድ እንደገና ዋነኛ አላማቸውና ግባቸው መሆን ያለበት ደግሞ በዚህ ጦርነት ሰበብ አደጋ ላይ የወደቁ ዜጎችን የመታደግ ነው መሆን ያለበት ከዛ ውጭ ያለውን ፖለቲካዊ ጉዳዮችን ለኢትዮጵያኖች በመስጠት በሁለቱም ወገን ያሉት በጦርነት ውስጥ ተሳታፊ የሆኑት አካላቶች ጉዳዩን መፍታት በሚችሉት እንዲፈቱ እድል መስጠት የሰብዓዊ እርዳታውን ብቻ ላይ ትኩረት አድርጎ ቢሰሩ አሁን ላይ ያለው ችግር የመፈታት እድሉን ከፍ ሊያደርጉት ይችላሉ። የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅቱ ዩኤስኤድ ባለፈው ሐሙስ ባወጣው መግለጫ የድርጅቱ ዳይሬክተር ሳማንታ ፓወር የኢትዮጵያ መንግስት በትግራይ ለተከሰተው ረሃብ ሰብአዊ ድጋፍ ያለምንም እንከን በሙሉ እንዲዳረስ ግፊት ያሳድራሉ ሲል አስነብቦ ነበር። ምንም እንኳን ግፊት ስለተባለው ጉዳይ በዝርዝር ባይጠቀስም ከሰራተኛና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ እስከ ኢትዮጵያ ውጭ ጉዳይ ሚኒስትር ሚኒስቴር ዴታ አምባሳደር ሬድዋን ሁሴን እንዲሁም የብሔራዊ አደጋ ስጋት ስራ አመራር ኮሚሽነሩ ምትኩ ካሳ በምዕራብ ትግራይ ክልል በኩል የሰብአዊ እርዳታ መተላለፊያ እንዲከፈት በሚል በምዕራባውያኑ ዘንድ የሚደረግ ማንኛውም ግፊት ተቀባይነት የለውም ሲሉ ገልጸዋል። የባለስልጣናቱ መግለጫ መልእክት በኢትዮጵያ መንግስት ላይ ምን ያህል ያልተገባ ተጽዕኖ እየተደረገ መሆኑን የሚው ሲሉ ይከራከራሉ። የፖለቲካና ዓለም አቀፍ ግንኙነት መሆሩ ዩ መንግስት ባለስልጣናት ይሄንን ማለታቸው ያሉበትን ባለስልጣናቱ የገቡበትን አጣብቂኝ ተራድኦ ድርጅቱን በሚያንቀሳቅሱ ትልልቅ ሀገራት ትልቅ ጫና ውስጥ እንደወደቁ አጠቃላይ መንግስት ምን ያክል ጫና ውስጥ እንደከተቱት የሚያሳይ ነው ብዬ ነው ማምነው። እንዲህ አይነት የኮሪደር ይከፈት አይከፈት ይሄ ጉዳይ የኢትዮጵያ መንግስት ጉዳይ ነው። የኢትዮጵያ የሀገረ መንግስት የሉዓላዊነት ሉዓላዊነት ስንል አንድ ሀገር በውጭ ግንኙነቱ ከጎረቤትም ሆነ ከአጠቃላይ ባለም ግንኙነቱ ከየትኛውም የውጭ ኃይል ነጻ ሆኖ የሀገሩን ጉዳይ የመወሰን መብት አለው። ሌላኛውም ከጎረቤት ሀገራት የሚያዋስኑ ድንበሮችን በስርዓት የማስተዳደር መብት አለው ነው። በሌላ በኩል ተራድኦ አቅራቢ ድርጅቶች ጦርነት የገጠሙ ሁለት አካላት እያሉ አንዱን ብቻ ተጠያቂ ማድረግ ተገቢነት የለውም ይላሉ የህግ ምሁሮ። በተለይ የትግራይ ክልል መንግስት የተለያዩ ምክንያቶችን በማስቀመጥ ወጥቻለሁ ብሏል። ስለዚህ ወጥቻለሁ ካለ በዛ አካባቢ ላይ ቁጥጥር ያለው የትግራይ ኃይል ወይም ደግሞ ህወሀት ነው ማለት ነው። ስለዚህ ያ ኃይልም ደግሞ እርዳታዎቹ ማለፋቸውን ወይም ደግሞ የማለፊያ ኮሪደር መኖር አለመኖሩን ሳይሆን አልፈው ለሰዎቹ እንዲደርሱ የማድረግ ኃላፊነትም ወይም ደግሞ ያንን እንዳያስተጓጉል ኃላፊነት እንዲወስድ የማድረግ ስራዎች ይጠበቁበታል። አንደኛው ወገን ብቻም አይደለም። በአጠቃላይ በተኩስ ውስጥ ወይም በጦርነት ውስጥ ያሉ አካላቶች የዘጉት ነገር ካለ እንዲከፍቱ፣ የሰብአዊ እርዳታ የሚያጓጉዙ የሚያደርሱ አካላት ጥቃት እንዳይደርሱባቸው ጥበቃ የማድረግ እነሱን ነገሮች ግፊት ሊያደርጉ ይችላሉ ሲያደርጉ ሲያደርጉ ግን፣ ግዴታ የሆነ ኮሪደር ብቻ በዚህኛው ካልሆነ እርዳታው አይደርስም የሚል ነገር መሆን የለበትም። ምሁራኑ፣ የተራድኦ ድርጅቶቹ የኢትዮጵያ ነባራዊ ሁኔታ በሚዛናዊነት እንዲለኩም አሳስበዋል። አንደኛውን አጥም አጠቃላይ የኢትዮጵያ ነባራዊ ሁኔታ ሚዛን ላይ አስቀምጦ የኢትዮጵያን ችግር በመሰረታዊነት ለመፍታት የሚያስችሉ ጉዳዮችን ማምጣት፣ አሁን ያለውን ቀውስ አሁን ያለውን ጦርነት እንዳይባባሱ ሊያደርጉ የሚችሉ ነገሮችን መከተል ተገቢ ነው የሚሆነው። በሱዳን የቀናት ቆይታ ያደረጉት የአሜሪካ አቀፍ የልማት ተራድኦ ድርጅት ዩኤስኤ ዳይሬክተር ሳማንታ ፓወር ቀጣይ ጉብኝታቸውን በኢትዮጵያ ያደርጋሉ ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ